Economiu algo. የይርጋለም የግብርና ምርቶች ማቀነባበሪያ በመጪዎቹ ሁለት ወራት ወደ ስራ ይገባል ተብሎ ይጠበቃል። የደቡብ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብሩ ወልዴ ለዲ ደብሊው እንደተናገሩት የአቮካዶና የማር አቀነባባሪዎች የሚጠቀሙባቸው መጠለያዎች ተጠናቀዋል። ከሁለት ወር በኋላ ዘይት ፕሮሰሲንግ ይጀምራል ብለን ነው የምንጀምረው። ለዚህ ካምፓኒዎችም የራሳቸውን ማሽን አምጥቶ ሳይት ላይ አሁን አስቀምጦ ነው ያሉት አቶ ብሩ እንደሚሉት የማሰልጠኛና የገበያ ማዕከል ግንባታዎች ተካሂዷል። የፓርኩ የአስተዳደር ህንጻ ግንባታም ተጠናቋል። የውሃና የኤሌክትሪክ ኃይል አቅርቦቶች ተሟልተውለታል። የመንገድ ግንባታው በመካሄድ ላይ ነው። ግንባታው ቀድሞ ካምፓኒዎች ከመምጣታቸው በፊት መገንባት አይቻልም። ሆሪዞንታል ኢንፍራስትራክቸሮችን ነው የሚገነቡት። ለምሳሌ ሼዱን ስንገነባ የሼዱ ውስጥ የሚኖረው ማሽን ላይአውት መታወቅ አለበት። በባህሩ ማሽኖች የተለያዩ ስለሆኑ፣ ስለዚህ አሁን መጀመሪያ ሴዝ ላይ እያገነባናቸው አገልግሎት እንዲሰጡ ኮመን ሰርቪስ የምንላቸው ለእነዚህም ነው ቅድሚያ ሰተን እየገነባን የቆየነው። ኦልሞስት እነዚህ እንጨርሰናል። ከዚህ ውስጥ ሁለቱ ሼዶች ኦልሞስት አሁን እየተጠናቀቁ ነው የሚገኙት፣ ኦርጋኒክ አቮካዶ ኦይል እና የማር ፕሮሰሲንግ ሁለቱም ማሽን መቶ ረዲ ሆነዋል። አሁን በቅርብ ጊዜ ስራ ይጀምራል ተብሎ የሚታሰበው ና ይርጋለም ከአዲስ አበባ ሁለት መቶ ስልሳ ኪሎ ሜትር ከደቡብ ክልል ዋና ከተማ ሀዋሳ ደግሞ ሰላሳ አምስት ኪሎ ሜትር ገደማ ትርቃለች። በዙሪያዋ አናናስ በስፋት ይመረታል። በሲዳማ ዞኖች የሚገኙ ገበሬዎች ዘይቱን፣ ማንጎና አቮካዶ ያመርታሉ። የኢትዮጵያ መንግስት በይርጋለም የግብርና ውጤቶችን በማቀነባበር ላይ ያተኮረ የኢንዱስትሪ ፓርክ ለመገንባት ሲወጥን መነሻው ይኸው ምርት ነው። በተለይ በተለይ የአቮካዶ ኦል ካምፓኒ የኔዘርላንድ ካምፓኒ ነው። ሰላሳ ሶስት ሺህ አርሶ አደሮችን ይዞ በአሁኑ ሰዓት ሀያ አራት ወጣቶችን የዩኒቨርሲቲ ግራጁዌትን ቀጥሮ ትሬኒንግ ሰጥቷቸው እነዚህን አርሶ አደሮችን ኦርጋኒክ ሰርቲፋይድ እንዲሆኑ አድርጎ ወደ አስራ ሁለት ሞጁሎች አሉ በዛ ላይ ትሬኒንግ ሰጥቶ ሰባ ስምንት ምርት የሚሰበሰብበት አካባቢ ለይቶ በአምስት ወረዳዎች ላይ በሀምሳ ቀበሌያት ላይ እየሰራ ነው የሚገኘው የአቮካዶ ሲዝን ሰአል ምርቱ ለአሜሪካ ማርኬት ለኤሮፕ ና ለጃፓን ማርኬት ለመላት ቅድመ ዝግጅቱን ጨርሶ ነው ያለው እና ከሰላሳ አምስት በላይ ሰራተኞችን ቀጥሮ ጥሩ ዝግጅት እያደረገ ነው የሚገኘው። ሌላ ሁለተኛው ማር ነው። የአካባቢ አርሶ አደር ነው፣ ለረዥም አመት በማር የቆየ ነው። በአሁኑ ጊዜ ወደ ከልማት ባንክ ማሽን አምጥቶ ማር ፕሮሰስ የሚደረገውን ጊዜያዊ ቦታ ሰጥተ ነው፣ ጊዜያዊ ምርት ማምረት ጀምሯል። ሼዱ ሙሉ በሙሉ ሲጠናቀቅለት ገብቶ ለአለም ገበያ የሚቀርብ ምርት ማቅረብ የሚችልበት ስቴጅ ላይ ነው የሚገኘው። ግን ይሄኛው የሀገር ውስጥ ብዙ ድጋፍ ይፈልጋል። በደቡብ ክልል በግንባታ ላይ ከሚገኘው በተጨማሪ በትግራይ በአከር፣ በአማራ ቡሬ፣ እንደዚሁም በኦሮሚያ ቡልቡላ ተመሳሳይ የግብርና ውጤቶች ማቀነባበሪያዎች በመገንባት ላይ ናቸው። ቦታዎቹ ለግብዓትነት የሚያስፈልጉ የግብርና ውጤቶች በስፋት የሚገኝባቸው በመሆናቸው ለግንባታ መመረጣቸውን የኢትዮጵያ የንግድና የኢንዱስትሪ ሚኒስቴር የኮርፖሬት ኮሚኒኬሽን ዳይሬክቶሬት ኃላፊው አቶ አሰፋ ተስፋዬ ገልጸዋል። ካፒታሉን በተመለከተ ይህ በባለቤትነት የሚያስገነቡት ያው ክልሎች ናቸው በፊት በፊት ነው የሚሰራው። በአንዴ አይደለም። አንደኛ ደረጃ ነው አሁን ያለበት ደረጃ። የፌዴራል መንግስትም የሚለው ድጉማ አለ። ኤስዲጂ በጀት ለዚህ እንትን እንዲውል የወሰነበት ሁኔታ አለ። የፌዴራል መንግስት የፌዴራል መንግስት ግን ኢንዱስትሪ ሚኒስቴር፣ አሁን ንግድና ኢንዱስትሪ የሆነው የሚያደርገው የአቅም ግንባታ ለክልሎች የአቅም ግንባታ፣ የቴክኖሎጂ ሽግግር አክሰስ እንዲያገኙ ከሌላ ሀገር ተሞክሮዎችን የማመቻቸት ፋሲሊቴት ማድረግ እንጂ ባለቤቱ እና የሚያስገነቡት ክልሎች ናቸው እና እንደ ኮርፖሬሽን ተቋቁሞ ያው ወደፊት እንደ ልማት ድርጅት ራሳቸው ናቸው የሚያስተዳድሯቸው። የኢትዮጵያ መንግስት የተቀናጀ የግብርና ማቀነባበሪያ ግንባታዎችን ይፋ ሲያደርግ በአማካሪነት የተሳተፈው የፈርስት ኮንሰልት ዳይሬክተር ዶክተር አህመድ ቀሎ አሰራሩ አቀነባባሪዎችን ወደ ግብአት አቅራቢ ገበሬዎች የሚያቀርብ አዋጭ እቅድ እንደሆነ ይናገራሉ። ዶክተር አህመድ ከዚህ ቀደም የአገሪቱ አቀነባባሪዎች እና ነጋዴዎች በአዲስ አበባ እና ጥቂት ከተሞች ብቻ ተወስነው የመጣውን በመቀበል ብቻ የተገደቡ እንደነበሩ ይጠቅሳሉ። የሚፈልጉት አይነት መቴሪያል አገኙም፣ ከፋርመሩ ጋር አይገናኙም። በቅርበት አይደለም ያለው በየቦታው የተበተነ ነው። ሰርቪሶቹ በደንብ እንችን አይሰቅም ነበር። ስቶር ኤሪያ የለም። ወደ ኢሪጌሽን ምክሯን ቢባል በቂ በሆነና ሲስተማት በሆነ መንገድ አልነበረም ነገሩ። አሁን የሆነው ምንድ ምንድን ነው? አግሪካልቸራል ፕሮዳክሽንን እና ኢንዱስትሪያል ፕሮሴሲንግን አንድ ቦታ አንድ አካባቢ ላይ ማስቀመጥ ነው የተቻለው። ዶክተር አህመድ እንዳሉት አቀነባባሪዎችና ገበሬዎች በቅርበት መገናኘታቸው አንዳቸው የሌላቸውን ፍላጎትና አቅም ለመረዳት ያግዛቸዋል። አስፈላጊ ከሆነ አቀነባባሪዎች የሚፈልጉትን ምርት በፈለጉት መጠንና የጥራት ደረጃ ለማግኘት ስልጠና ለመስጠትም ይመቻል። የኢትዮጵያ ግብርና ኋላ ቀር እየተባለ ይወቀስ እንጂ የአገሪቱ ምጣኔ ሀብት ምሰሶ ሆኖ ዘልቋል። ይሁን እንጂ እንደተባለው ከይርጋለም እስከ በአከር፣ ከቡልቡላ እስከ ቡሬ የታቀዱት የግብርና ማቀነባበሪያዎች ከገበሬው ማሳ ከፍ ያለ ምርት እጅግ በተሻለ የጥራት ደረጃ መጠየቃቸው አይቀሬ ይመስላል። የኢትዮጵያ መንግስት የመስኖ ስራዎችን ወደ ማስፋፋት ማዘንበሉን የታዘቡት ዶክተር አህመድ የግብርና ውጤቶችን የምርት መጠንና የጥራት ደረጃ ማሳደግ አስፈላጊ መሆኑን አበክረው ይናገራሉ። በመንግስትም በኩል ካልቸርም እንደሆነ ነው። አንደኛ ለኤክስቴንሽን ሰርቪስ ለፓርኮቹ ለመስጠት በሰፊው እየታሰበ ነው። ሁለተኛ በሰፊው ለመጀመር ለሚኒስትር አግሪካልቸርም ጥሩ፣ መንግስትም ጭምር በጣም ትኩረት ይሰጠዋል ብዬ የሚገምተው ነገር ኢሪጌሽን፣ በተለይ እነዚህ አይነት ፓርኮች ላይ ገበያው ከተፈጠረ ጥሩ ገቢ ማግኘት ከጀመሩ ፋርመር ለኢሪጌሽናቸውም ለመክፈል የሚችሉበት አይነት በጣም ሩቅ አይሆን። ኢሪጌሽን ማለት ስ ላይ ደብሊንግ ን ትሪፕ ዩር ፕሮዳክሽን እና እዛው ኤክስቴንሽን ወርከሮችም አግሪካልቸራል ኤክስቴንሽን ወርከሮችን ካሉ እዛው ምርቱን የሚፈልጉ ፕሮፌሰሮችን ካሉ የሚፈልጉትን አይነት ፕሬፈረንሶቻቸውን ግሬድ ሁሉ ሲደረግ እንዴት እንደሚመስል ስለሚያያዝ ፋርመሩ በጣም ትጋት የሚሰጠው ዝናት የሚፈጠር ይመስለኛል። ይርጋለም ከተማ በመገንባት ላይ የሚገኘው የኢንዱስትሪ ፓርክ ለጥራጥሬ፣ ቡና፣ አትክልቶች፣ ፍራፍሬ፣ የወተትና የስጋ ተዋጽኦ የታቀደ ነው። ግንባታው ሲጠናቀቅ 295 ሄክታር ስፋት ይኖረዋል። የደቡብ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብሩ ወልዴ እንደሚሉት በጌዲዮ አካባቢ የሚገነባውን ጨምሮ በአጠቃላይ ከ6 እስከ 7 ቢሊዮን ብር ወጪ ይጠይቃል። መቶ በመቶ ፓርኩን ተገንብቶ ለማለት እስከ 6 7 ቢሊዮን ብር ነው የሚፈጀው። አሁን ግን ያ ሁሉ ሪሶርስ አንድ የማይገኝ እኛ ፌዝ ባይ ፌዝ ነው የምንሰራው። ካምፓኒዎች ሲመጡ ይሄ ገንዘብ ይቀንሳል። ካምፓኒዎች ሲመጡ በራሳቸው ጊዜ ሼድ የሚገነቡ ከሆነ ብዙ ኢንቨስትመንት ሼድ ላይ ግንባታ ላይ አይውልም ማለት ነው። ስለዚህ የገንዘቡ መጠን ሙሉን በኮርፖሬሽኑ ከተገነባ የሚፈጀው ነው የሚሆነው። ይርጋለም ብቻ አለም የሚገነባው በገዲኦም ላይ ሶስት አካባቢ የሚገነቡ ተያዥነት ያላቸው የምርት መሰብሰቢያ ሩራል ትራንስፎርሜሽን ሴንተር የምንለው አለ። በስዳማም ዞን የሚገነቡ ተመሳሳይ አሉ። እነዚህ በይርጋለም ብቻ ሳይሆን ኢንትግሬትድ አብሮ ኢንዱስትሪ ፓርክ ሲባል አንድ ቦታ ላይ የሚያደለም ምርት መሰብሰቢያ የምርት በሂደት አርሶ አደሩን በቅርበት አገልግሎት እንዲሰጡ ትሬኒንግ፣ እንደዚሁም ግብአት አቅርቦት ላይ እንደዚሁ የምክር አገልግሎት እንዲሰጡ በዚት ላይ ተቋማት በተለያዩ አካባቢዎች ስለሚገነቡ ቶታል የፕሮጀክቱን ኮስት ነው ቅድም የነገርኩት። አቶ ብሩ እንደጠቀሱት በጌዲዮ አካባቢ የሚገነቡት ማዕከላት ማቀነባበሪያዎቹ የሚፈልጉትን ምርት ለማሰባሰብ ያገለግላሉ። ይህ አሰራር በኢትዮጵያ ግብይት ላይ መሰረታዊ ለውጥ የሚያመጣ ይመስላል። የፈርስት ኮንሰልት ስራ አስኪያጅ ሜሮን ጌታቸው Ich habe ማቀነባበሪያዎቹ በገበሬው ትርፍ ምርት ስራ ለመጀመር ማቀዳቸውና የግብይት ስርዓቱን ማሻሻላቸው ከፍ ያለ ጥቅም ይኖረዋል። ይሄ ኢንዱስትሪያል ፓርኮቹ እስከ ፋርመሩ ድረስ የሚሄድ አይነት ሲስተም ሊዘረጉ ነው እየሞከሩ ያሉ። አሁን ኢንዱስትሪያል ፓርክ የራሱ ኮሌክሽን ሴንተር ይኖረዋል። ከዛ ደግሞ አርፒቲ የሚባለው አሉ ከኮሌክሽን ሴንተሩ ፕሮዳክቶቹ የሚሄዱበት ከዛ በኋላ እዛ ተን ቫሊዩ አዲሽን ተደርጎ ምናልባት ማጽዳት ሊሆን ይችላል የሆነ ተን ቫሊዩ አዲሽን ከተደረገበት ነው በኋላ ወደ ኢንዱስትሪል ፓርኩ የሚሄድበት አይነት ሲስተም ነው። ለፋርመሮቹ ይህ ፕሮዳክታቸውን የሚያስፈትሉበት ቦታ ካላቸው ይሄ አሁን ፌስ የሚያደርጉት አይነት የማርኬት ፕሮብለም ከሌለባቸው ፕሮዳክሽኑም እያደገ የሚሄድ ይሆናል። አንደኛ። ሁለተኛ፣ መጀመሪያ ላይ ሲጀመር ሁሉንም ፕሮዳክታችሁን አምጡ በሚባል አይነት ሳይሆን ሰርፕለስ በሆኑት ፕሮዳክቶች ቀስ በቀስ እያደገ የሚሄድ አይነት ሲስተም ነው መዘርጋት የሚታሰብ ያለው። ስለዚህ ሁለቱንም የፋርመሩንም ከፓሲቲ የኢንዱስትሪላይዜሽኑንም አንድ ላይ ማሳደግ የሚችልበት አይነት እንዳለ ነው የሚሰማኝ። የደቡብ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብሩ ወልዴ ማቀነባበሪያዎቹን ከመገንባት ባሻገር የገበሬውን የአመራረት ስልትና እውቀት የማሳደግ ስራ እንደሚያሻ ይናገራሉ። በተለይ ለዓለም ገበያ የሚቀርብ በተለይ ለኢንዱስትሪ የሚቀርቡ ምርቶች በባህሪያቸው ይለያሉ። ለምሳሌ አቮካዶ የሚያስፈልግ ከሆነ አቮካዶው እንደዚ የተፈለግ ትሬሰብሊቲ አለ። ከየት ነው የሚመረተው ምን አይነት ምርት ነው እንዴት ነው የሚመረተው የሚለውን ገዢው አካል ራሱ ቤቱን የሚጠቀመው አካል ማወቅ ይፈልጋል። ስለዚህ ካምፓኒዎች ምንድን ነው እያደረጉ ያሉት በአሁኑ ጊዜ ታች ወርዶ አርሶአደሩ ጋር አርሶአደሩ ምንም ከሚቻል አቀላቅል ለኢንዳስትሪ የሚፈልገውን ኳሊቲ ደረጃ አውጥተው ከነርሰሪ ሳይት ጀምሮ ነው ስራዎችን የሚሰሩት። አርሶአደሩ ኢንዳስትሪው የሚፈልገውን ምርት እንዲያመርክ የግንዛቤ ስራዎች እየተሰሩ ነው የሚገኙት። ኤቨን በአካባቢው ላይ የሌሉ ምርቶች የአግሮ ክላይሜቱ የተመቸ መሆኑን አውቋ አንዳንድ ካምፓኒዎች ፍላጎት አርሶ አደሩ ጋር ለመስራት ትልቅ አስተዋጽኦ እያደረጉ ያሉበት ሂደት ነው የሚገኘው። እና የኛ አግሮ ኢንዱስትሪ ፓርክ የአርሶ አደሩን ህይወት ለመቀየር አርሶ አደሩ ከለመደው አሰራር ወጣ ብሎም እንዲያ የሚያደርግና መነሳሳት ፈጥሯል። አሁን ራሱ ያለው ተነሳሽነት የተወሰኑ ምርቶች ላይ ራሱ ቀላል አደለም፣ እና በዚህ ላይ እየተሰራ ያለበት ሂደት አለ፣ ግን ጠንከር ያለ አደለም። በዚህ ላይ ጠንክረን የመንግስት መዋቅርም ሆነ ፕራይቬትም የተለያዩ ባለድርሻ አካላት በተለይ ግብአት አቅርቦት ላይ በጥራትን በብዛትን ከመስራት አንጻር ላይ ሰፊት ስራ አሳይመን እንዳለ እንዳለን ነው የምንረዳው። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። ጠና ይስጥልኝ።